ትኩረት በአፍሪካ ጤና ይስጥልን አድማጮቻችን በዛሬው የትኩረት በአፍሪቃ ዝግጅታችን ታንዛኒያ በተቃዋሚ ፖለቲካ ፓርቲ አባላት ላይ የጀመረችው የጅምላ እስራት በፕሬዚደንቷ ላይ ያስከትለው ተቃውሞ እንዲሁም በዩጋንዳ የሎርድ ሬዚስታንስ አርሚ ሁነኛ ወታደር በነበረ ግለሰብ ላይ ከ14 ዓመታት እስራት በኋላ የተላለፈው ፍርድን ከብዙ በጥቂቱ እንመለከታለን ታምራት ዲንሳ ነኝ በታንዛኒያ በቅርቡ በተቃዋሚ ፖለቲካ ፓርቲ እንቅስቃሴዎች ላይ የተወሰደው እርምጃ ፖለቲከኞችና ተንታኞችን ጨምሮ የሀገሪቱን የዲሞክራሲ ምህዳር ወዴት ይወስደው ይሆን ሲሉ አሳስቧቸዋል። የፊታችን ሰኞ ከሚከበረው ዓለም አቀፍ የወጣቶች ቀን በፊት ፖሊስ ታዋቂውን ፖለቲከኛ ቱንዱ ሊሱና ሌሎች አራት የቻዴማ ፓርቲ ባለስልጣናትን በቁጥጥር ስር አውሏል። እሁድ እለት ፓርቲው ያዘጋጀው የወጣቶች የድጋፍ ሰልፍ ግርግርና ብጥብጥ ይፈጥራል በሚል ስጋት ባለስልጣናት ክልከላ ጥለው ነበር። በወቅቱ ለስራ ተዳርገው የነበሩት በዋስ ቢለቀቁም ነገር ግን ክስተቱ ፕሬዚዳንት ሳሚያ ሐሰን የፖለቲካ ተቀናቃኞቻቸው በነጻነት እንዲንቀሳቀሱ በገቡት ቃል ላይ ንቀት የፈጠረ መስሏል። የታንዛኒያ ሕገ መንግስት የዜጎችን ነጻነት በማረጋገጥ የመናገርና በሰላማዊ መንገድ የመሰብሰብ ነጻነትን ይሰጣል። ነገር ግን ተቃዋሚ ፖለቲከኞች ይህን ደስታ አላገኙም ሲሉ የፖለቲካ ተንታኙ ጎድዊን ጎንዴ አማኒ ለዶችቨለ ተናግረዋል። ችግሩ የሚመጣው የመናገር ነጻነትን ትርጉምና ባለስልጣናት ሰዎች እንዴት ሀሳባቸውን መግለጽ እንዳለባቸው የሚፈልጉበት መንገድ ነው እና በዚህ መንገድ ጥቂት ሰዎች ከሌሎቹ የበለጠ ነፃነት ሲያገኙ ታይተዋል። ፕሬዚዳንት ሳሚያ ሐሰን በቀድሞ ፕሬዚዳንት ማጉፉሊ በተቃዋሚ የፖለቲካ ፓርቲዎች ላይ ጥለዋቸው የነበሩ እገዳዎችን በማንሳት በማጉፉሊ የፕሬዚዳንትነት ዘመን ያልነበረውን የፉክክር ፖለቲካ ወደ ሀገሪቱ ለመመለስ ቃል ገብተው ነበር። ነገር ግን ነገሮች ለፕሬዚዳንቷ እንደ ቃላቸው አልጋ ባልጋ አልሆኑላቸውም። በታንዛኒያ ዋና ከተማ ዳሬ ሰላም ነዋሪ የሆኑት ቢያትሪስ ባንዴዋ ለዶችቨል እንዳሉት ፕሬዝዳንቷ በእስካሁኑ ጉዟቸው ጥሩ እምነት አሳይተዋል። ስለዚህ በቅርቡ በተከሰቱ ክስተቶች ሊመዘኑ አይገባቸውም ባይ ናቸው። በጎርጎሮሳውያኑ 2021 ዓ.ም ፕሬዚዳንት ሳሚያ ወደ ስልጣን በመጡ ጊዜ ሁሉም የፖለቲካ እንቅስቃሴዎች በሀገሪቱ ውስጥ እንዲከናወኑ ፈቅደዋል። የፖለቲካ ፓርቲዎችም ህጎችና መመሪያዎችን እንዲያከብሩ አሳስበዋል። የሀገሪቱ ፖሊስ የፊታችን ሰኞ ሊካሄድ የታቀደውን ሰልፍ መከልከላቸው አዘጋጆቹ ልክ እንደ ኬንያ ወጣቶች እንዲወጡ በመጠየቃቸው እንደሆነ ነው የተዘገበው። አዘጋጆቹ የኬንያው ፕሬዚዳንት ዊሊያም ሩቶ የ2024 የፋይናንስ ረቂቅ ሕግ እንዲጸድቅ ለመፈረም ፈቃደኛ ባለመሆናቸው የተከተለው ህዝባዊ አመጽ ስልጣናቸውን እንዲለቁ መጠየቃቸውን በማሳያነት ጠቅሰዋል። በፖሊስ ድርጊት የማይስማሙ ታንዛኒያዊው ዊሊያም ማዲሁ እንደሚሉት የመንግስት የመጨረሻው እርምጃ በታንዛኒያ ተቃዋሚ ፓርቲዎችና ደጋፊዎቻቸው የዘፈቀደ ስርዓትና ሌሎች የፖለቲካ ስደት ሲደርስባቸው ወደነበረበት ጨለማው ዘመን መመለሱን ያሳያል ይላሉ። በተለይ ደግሞ ወደ ማጉፉሊ ዘመን። ይህንንም ሲገልጹ እነዚህ 17 የጨለማ ዓመታት እንደገና የመመለስ ያህል ናቸው ይላሉም። በዚህ ሳምንት መጀመሪያ ላይ ተካሂዶ በነበረ ህዝባዊ ስብሰባ ወቅት የታንዛኒያው ገዢው የመሃል ግራው ቻማ ቻማ ፒንዱዚ ፓርቲ ዋና ጸሐፊ ኢማኑኤል ኒቺምቢ የፖሊስ እስራት ስጋት እንደነበራቸው ተናግረዋል። በተቃዋሚዎችና በገዢው ፓርቲ መካከል የተፈጠረውን አለመግባባት ለመቀነስ የሚደረገውን ጥረትም ሊያከሽፉ ይችላሉ የሚልም ስጋት አሳድሮባቸዋል። አስተያየታቸውን ለዶች በላይ የሰጡት አማኒ እንደሚሉት በቅርቡ በመንግስት የተወሰደው እርምጃ የፖለቲካ ውጥረቶችን ለመቀነስ ለመቀነስ የታለመውን የእርቅ ጥረት ሊያደናቅፍ ይችላል። ከሳቸው ቀድሞ በነበሩት በፕሬዚዳንት ማጉፋሊ ወቅት ከነበሩ ጊዜያት ጋር ሲነጻጸሩ ብዙ ነገሮች እየተቀየሩ ነው። አሁን የእርቅ ጉዳዮች አሉ። በተቃዋሚዎችና በገዢው ፓርቲ መካከል የተፈጠረውን አለመግባባትም የመፍታት ጉዳዮች አሉ። አማኒ አያይዘው ፖሊስና ሌሎች የመንግስት ኃላፊዎች ስልጣናቸውና ተልዕኳቸውን ከመጠን በላይ እየተጠቀሙ ነው ሲሉም ይተቻሉ። በናይጄሪያ እና በኬንያ የተከሰተው ነገር የትኛውንም ሀገር ሊጎዳ ይችላል እና ታንዛኒያ ከዚህ ብዙ መማር አለባት። በቅርቡ በሀገሪቱ መንግስት የተወሰደው እርምጃ ከምርጫው በፊት ማንኛውም አይነት የሁከት ድርጊትን ለመከላከል ብቻ ስለሚመስላቸው አግባብነት የለውም ተብሎ ሊወሰድ አይገባም ሲሉ ባንዳዌ ይናገራሉ። እንደምናውቀው በዚህ ዓመት ሀገሪቱ አስተዳደር አስተዳደር ምርጫ ታካሄዳለች የመንግስት አካላት እነዚህን የፖለቲካ ሰልፎችና ተቃውሞዎች የማይፈቅዱትም በዚህ ምክንያት ነው የዓለም አቀፉ የሰብአዊ መብት ተመልካቹ ቡድን ባለፈው ረቡዕ ባወጣው መግለጫ የታንዛኒያ ፖሊስ ዋነኛው የመንግስት ተቀናቃኝ ፓርቲ አባላት የሆኑ 375 ሰዎችን በዘፈቀደ ማሰሩን አስታውቋል